ምዕራብ ወለጋ ዞን ነጆ ወረዳ ውስጥ ወርቅ በባህላዊ ዘዴ በሚለቀምበት ስፍራ ላይ ባለፈው ሰኞ በተከፈተ ተኩስ ሰዎች መገደላቸውን የወረዳው አስተዳዳሪ አቶ ተሊላ ተረፈ ለቪኦኤ ገልጸዋል። ቦታው ላይ እንደነበሩ የተናገሩና የዓይን ማኝ መሆናቸውን የገለጹ ግለሰብ በተኩሱ ሶስት ሰዎች መገደላቸውንና ሌሎች ሶስት ሰዎች መቁሰላቸውን ጠቁመው ገዳያዎቹን ግን እንደማያውቋቸው ተናግረዋል። ግድያውን የፈጸሙት ኦነግ ሸኔ ብለው የጠሯቸው ታጣቂዎች እንደሆኑ አስተዳዳሪው ተናግረዋል። የኦሮሞ ነጻነት ጦርነን የሚሉት ታጣቂዎች የምዕራብ ዞን ቃል አቀባይ መሆናቸውን የተናገሩት ሚልሱማ ጉታድ በበኩላቸው በሰጡት ቃል ክሱን አስተባብለዋል። ናኮር መልካ ዝርዝሩን ይዘዋል ተናግሯል። የዓይን እማኝ ነኝ ያሉና በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁ ግለሰብ ስለ ሁኔታው ለቪኦኤ ሲናገሩ ተኩሱ የተከፈተው ባለፈው ሰኞ ከቀኑ ዘጠኝ ሰዓት ገደማ በምዕራብ ወለጋ ዞን ነጆ ወረዳ ጉቴዲላ በሚባል ቀበሌ ውስጥ በሺዎች የሚቆጠሩ ሰዎች በባህላዊ ዘዴ ወርቅ በማውጣት እንደሚተዳደሩ በገለጹበት ስፍራ እንደነበር ገልጸዋል። ተኩሱ የተከፈተው የወረዳው አስተዳዳሪና ሌሎችም የወረዳው ባለስልጣናት ከወርቅ አውጪዎቹ ጋር ውይይት እያካሄዱ ሳለ እንደነበር እማኙ ጠቁመው፣ ወዲያው ሶስት ሰዎች መገደላቸውንና ሌሎች ሶስት ሰዎች ደግሞ መቁሰላቸውን አስረድተዋል። ከተለያዩ ቦታዎች ማለትም ከምስራቅ ሸዋ፣ ከምስራቅ ወለጋ፣ ከመንዲ እንዲሁም ከተለያዩ ቦታዎች መጥተው ወርቅ የሚያወጡ ሰዎች ነበሩ። ጠዋት ላይ ተኩስ ነበረ። ተኩሱን የከፈተው አይታወቅም። የወረዳው አስተዳዳሪና ጸጥታ ኃይሎች ሁኔታውን ሊያረጋጉ ወደ ቀበሌያችን መጡ። ተሰለፉ ሲሉ ህብረተሰቡ ስጋት ስለገባው ተሸበረ። በዚህ መሃል ቁሙ ብለው ፖሊሶች ወደ ላይ ተኮሱ። በኋላ ላይም ከዚህም ከዚያም ተኩስ ተከፈተ። በማልም ስድስት ሰዎች ተመቱ። ሶስት ሴቶች ሲገደሉ ሶስት ሰዎች ደግሞ ቆስለዋል ብለዋል። ሁኔታው መፈጠሩን የነጀ ወረዳ አስተዳዳሪ አቶ ተሊላ ተረፈ ለቪኦኤ በስልክ አረጋግጠዋል። ወርቅ በህገወጥ መንገድ የሚያወጡ ያሏቸው ከሰባት ሺህ በላይ ሰዎች በአካባቢው እንደሚገኙ አስተዳዳሪው ጠቁመው ሰዎቹ አካባቢውን ለቅቀው እንዲወጡ ከአምስት ጊዜ በላይ ተደጋጋሚ ውይይቶችን ማድረጋቸውን፣ ስራቸውን በህጋዊ መንገድ እንዲያከናውኑና በማህበር እንዲደራጁ ለማበረታታት ከሌሎች የመንግስት ኃላፊዎች ጋር ሆነው ለማወያየት መሄዳቸውን አመልክተዋል። ከአምስት ሺህ በላይ የሚሆን ቁጥር ያለው ሰው ሰብስበው እያወያዩ ሳሉ ረብሻ መነሳቱንና ሁኔታውን ለማረጋጋት የመንግስት የጸጥታ ኃይል በቦታው እንደነበር ገልጸዋል። በዚህ ጉዳይ መፍትሄ ለመስጠት ከጸጥታ ኃይሎች ጋር በመሆን በቦታው ተገኝተን በዚህ አይነት ሁኔታ ወርቅ ማውጣት ህገወጥ ስለመሆኑ እየተወያየን ከተሰበሰቡ ሰዎች መካከል ሽብር ፈጠሩ። ከተለያዩ ቦታዎችም ተኩስ ተከፈተ። የኦነግ ሸኔ ማለትም የጠላት ኃይል ሲተኩስ እንደነበር ከተሳታፊዎች መካከል ነግረውናል። ከተኩሱ በኋላ ስናይ ስድስት ሰዎች በጥይት ተመተው ነበር። ሶስቱ ሲሞቱ፣ ሶስቱ ደግሞ ሕክምና አግኝተዋል። በእኛ ጥርጣሬ ተኩሱን የፈጸመው የጠላት ኃይል ነው ብለዋል። ከውይይቱ በፊትም ጠዋት ላይ እነዚህ ታጣቂዎች ተኩስ ከፍተው ነበር ብለዋል። የወረዳው አስተዳዳሪ የጠዋቱን ተኩስ በተመለከተም ከተሰብሳቢዎቹ መካከል ለማረጋገጥ እንደቻለው ኦነግ ሸኔዎች የመንግስት አካል ከመጣባችሁ የመንግስት አካል መቶ ሊነካችሁ አይችልም፣ ከመጣም እናንተ ሽሹ፣ እኛም እርምጃ እንወስድበታለን ብለው እነዚህ ታጣቂዎች እንደነገሯቸው ነግረውናል ብለዋል የተገደሉ ሰዎች አስከሬኖች ቀብር መፈጸሙንና የቆሰሉትም በህክምና ላይ መሆናቸውን አቶ ተሊላ ገልጸው በህጋዊም ሆነ ህገወጥ መንገድ ወርቅ የሚያወጡ ሰዎችም ስፍራውን ለቀው መሄዳቸውን አስታውቀዋል የነጅ ወረዳ አስተዳዳሪ ወነግሸኔ በማለት ቅሬታ የቀረቡባቸው ራሳቸውን የኦሮሞ ነጻነት ጦር የሚሉ ታጣቂዎች የምዕራብ ዞን ቃል አቀባይ መሆናቸውን የገለጹና ቢሊሱማ ጎታ እንደሚባሉ ያሳወቁ ሰው ክሱን በማስተባበል ግድያውን አልፈጸምንም ብለዋል የወረዳው መንግስት አስተዳደር ኦነግ ሸኔ ቢለንም እኛ የኦሮሞ ነጻነት ሰራዊት እንጂ ኦነግ ሸኔ አይደለንም። እንደ ኦሮሞ ነጻነት ሰራዊት በስፍራው የተፈጸመውን የአካባቢው ሰዎች ያውቃሉ። ግድያውን የፈጸሙት የወረዳው አስተዳደር እንዲሁም አስተዳደርና ጸጥታ የሚመሩት ኃይል ነው። ይህንን ደግሞ ገለልተኛ አካል እንዲያጣራ እንጠይቃለን። የኦሮሞ ነጻነት ሰራዊት ይህን ግድያ አለመፈጸሙን ይገልጻል ብለዋል። በሌሎች ስፍራዎችም ተፈጸሙ የተባሉ የንጹሐን ሰዎችን ግድያ ቡድናቸው እንዳልፈጸመ አቶ ቢሊሱማ ገልጸዋል። የወረዳው አስተዳዳሪ እጅ ሰጥተው እንዲገቡ ለጠየቁትም ተከታዩን ምላሽ ሰጥተዋል። የዚህ መፍትሄ አጭር ነው የኦሮሞና በኢምፓየር ውስጥ የሚገኙ ሕዝቦችን መብት አንቀጽ ሰላሳ ዘጠኝን ማረጋገጥ ነው ብለዋል። በምዕራብ ኦሮሚያ የተለያዩ ቦታዎች ለሚከሰቱ የሰብአዊ መብቶች ጥሰቶች መንግስትና ታጣቂዎቹ እርስ በርስ ሲወቃቀሱ ቆይተዋል። መንግስትም በታጣቂዎቹ ላይ እርምጃ እየወሰደ መሆኑን በተደጋጋሚ ይገልጻል። ለአሜሪካ ድምፅ ናኮር መልካ ካምቦ